መንግስት ለሀገራዊ መግባባትና የዲሞክራሲ ምህዳሩን ለማስፋት በሚል ታሳሪዎችን መልቀቅ ከጀመረ ካለፈው ጥር ወዲህ በተለያዩ ክልሎች በሺህ የሚቆጠሩ ታሳሪዎች መለቀቃቸው ሲገለጽ ቆይቷል። ከዚህ የምህረት አዋጅ ጋር የተገናኘ ባይሆንም በትናንትናው ዕለትም ከኦሮሚያ ክልል ከ7ሺህ በላይ ለሆኑ የህግ ታራሚዎች የክልሉ ፕሬዝዳንት አቶ ለማ መገርሳ ምህረት አድርገው መፍታታቸው ተዘግቧል። በትግራይ ክልልም ከሁለት መቶ በላይ የህግ ታራሚዎች በተመሳሳይ መንገድ ተለቀዋል። ያም ሆኖ ግን በተመሳሳይ ወንጀል ተጠርጥረው የታ የታሰሩ በርካታ ሰዎች አሁንም ድረስ እስር ላይ መሆናቸው ብዙዎችን እያነጋገረ ነው። ጉዳዩ በተከሳሾቹ ጠበቆችና በቤተሰቦቻቸው ዘንድም ቅሬታ ማሳደሩ ተገልጿል። በሀገሪቱ ተከስቶ ከነበረው ህዝባዊ ተቃውሞ ጋር ተያይዞ ለታሰሩ ሁለት መቶ ታሳሪዎች አቶ አለልኝ ምረቱ ጠበቃ ናቸው። አብዛኛዎቹ ከአማራና ከኦሮሚያ ክልል ለሆኑ ተጠርጣሪዎች ጥብቅና መቆማቸውን የሚናገሩት አቶ አለልኝ ከደንበኞቻቸው ውስጥ አንድ መቶ ሰላሳ የሚሆኑት የተፈቱ ቢሆንም ቀሪዎቹ አሁንም ድረስ እስ ምክር ቤት ናቸው። የተከሰሱበት ወንጀል ግን ተመሳሳይ ነው ይላሉ። እኛ የምንከራከርላቸው ከግንቦት ሰባት ጋር ተገናኝታችኋል በሚል በሽብር የተከሰሱ ከኦነግ ጋር ተገናኝታችኋል በሚል እንዲሁም በሽብር የተከሰሱ ናቸው። የሁሉም የክስ አይነት አንድ ነው። ያው ከአሸባሪ ከተባለ ድርጅት ጋር ተገናኝታችሁ ሽብር ልትፈጽሙ ስትሉ ተይዛችኋል ወይም ፈጽማችኋል በሚል ከአንድ ክስ እንግዲህ ከአንድ መዝገብ ላይ አብዛኛዎቹ ተለቀው ፍሶች የቀሯሉ ጥቂቶቹ ተለቀው ቀሯሉ። ለእኛም በጣም አስቸጋሪ ስለሆነ ደንበኞቻችንን በየጊዜው አወጣ በማቅረብ ላይ ናቸው። የመንግስትን የይፈታሉ ውሳኔ ተከትሎ ሁሉም ደንበኞች ይፈታሉ የሚል ተስፋ ቢያደርጉም ይህ ነው የሚባል የህግ ምክንያት ሳይቀርብ ከፊሎቹ ተለቀው ከፊሎቹ እስር ቤት መቅረታቸው ግራ እንዳጋባቸው ጠበቃው ተናግረዋል። ጉዳዩን በተመለከተ ለጠቅላይ አቃቤ ህግ አቤቱታ ቀርበው እንደነበር የገለጹት ጠበቃው የሰዎችን በህግ ፊት እኩል የመታየት መብት የሚጋፋ በመሆኑ ጉዳዩ አፋጣኝ መፍትሄ እንዲሰጠው ያሳስባሉ። ያው ሁሉም ሰው በህግ ፊት እኩል ዋስትና የማግኘት መብት አለው። እኩል ጥበቃ ይደረግለታል። በአንድ አይነት ክስ የተከሰሰው በአንድ መዝገብ ውስጥ በአንድ የህግ አንቀጽ ተጠቅሶባቸው እየተከራከሩ ያሉ ሰዎች ከፊሎቹ ተፈተው ከፊሎቹ ያለ ምንም ምክንያት ተለይተው ሲቀሩ ሰዎችን በህግ ፊት እኩሉ ነው የመታየት መብት የሚጥስ ስለሆነ ጠቅላይ አቃቢ ህግ በአጭር ቀን የመንግስትን ውሳኔ በአግባቡ አስፈጽሞ የቀሩትን ሰዎች እንዲሰታ ነው መልእክት ማስተላለፍ የምፈልገው። ከቤንሻንጉል ክልል መተከል አካባቢ በሽብር ወንጀል ተጠርጥረው የተያዙ አስራ አንድ ሰዎች ጠበቃ የሆኑት አቶ ደሳለኝ ቀና በበኩላቸው ከደንበኞቻቸው ውስጥ ሰባቱ በመንግስት የምህረት ውሳኔ ተፈተዋል። ቀሪዎቹ አራት ታሳሪዎች ግን የክስ ሂደታቸው ቀጥሎ አሁንም ቂሊንጦ ማረሚያ ቤት ይገኛሉ ነው ያሉት። ስለ ጉዳዩ ለፍርድ ቤት አቤቱታ ቢያቀርቡም ግልጽ ምላሽ አለማግኘታቸውን ያብራራሉ ሌላው ዶክተር መረራ ጉዲናን አቶ በቀለ ገርባን ጋዜጠኛ እስክንድር ነጋንና አቶ አንዱዓለም አራጌን ጨምሮ ለስድስት መቶ ታሳሪዎች ጠበቃ የሆኑት አቶ ወንድሙ ኤብሳ ናቸው ለአብዛኞቹ ታሳሪዎች በነጻ ጥብቅና መቆማቸውን የሚገልጹት አቶ ወንድሙ አብዛኞቹ ከእስር ነጻ ቢሆኑም ወደ ሁለት መቶ የሚጠጉ ደንበኞቻቸው ግን አሁንም እስር ቤት ናቸው ኦሮሚያ ክልል ወደ ከሌሎች ክልሎች ወደ ሰማና አካባቢ የሚሆኑት አሁንም እንዳልተፈትን የምረዳው ዛሬ ራሱ ጫላ ገለታ የሚባሉ የወረ ወለጋ ቄለም አካባቢ የመጡ ልጆች አስራ አንድ ነበሩ የተከሰሱት፣ ሶስቱ ተለቀቁ ክሳቸው ተቋርጦ፣ ሰባቱ አሁን ዛሬም እንደገና ለሰኔ ነው የተቀጠረው። በጣም የተዘበራረቀ እና ለትርጉም ያስቸገረ ሁኔታ ነው ያለው። ከሁለት ዓመት በላይ በዘዋ የእስር ቤት ቆይቶ በቅርቡ የተለቀቀው የቀድሞው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ የጠበቆችን ሀሳብ ያጠናክራል። እኔ እንኳን በዝዋይ የማውቃቸው በርካታ ልጆች አሉ። ዝዋይ በነበርኩበት ወቅት የማውቃቸው የሌሎች እስር ቤቶች በወሬ ደረጃ ነው የሚሰማው ነኝ። ዝዋይ ግን አሁን በቅርብ ጊዜ ራሱ አንድ ሳምንት አይሞላውም፣ እዛ ጓደኞች ወይም እዛታቸው የነበሩ እስካሁን ያልተፈቱትንም ለመጠየቅ ይቺ ነበረ። ከጅማ አካባቢ የመጡ አሉ። ሚስጥሩ ሚስትማቸው የሚባሉ አሉ። እንኳን ደግሞ አብራሪዎች ከሆኑት ውስጥ ደግሞ በኃይሉና አንተነህ አሁንም እዛው ዝዋይ እስር ቤት ውስጥ ነው ያሉት። በስም ማላውቃቸው የዘነጋዋቸው ደግሞ በጣም ብዙ ናቸው። አብረው ታስረው ከነበሩት ታሳሪዎች ውስጥም ጠበቃ የሌላቸው እንደነበሩ አስታውሶ ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተገናኘ ዘዋይ እስር ቤት የነበሩና ክሳቸው የተቋረጠላቸው፣ ሆኖም አሁንም ያልተፈቱ ሰዎች እንዳሉ ገልጿል። ስለ እነዚህ ሰዎች በተገኘው አጋጣሚ ሁሉ ድምፃችንን ልናሰማ ይገባልም ይላል። በጉዳዩ ላይ የኢትዮጵያ የፌዴራል አቃቢ ሕግን አስተያየት ለማግኘት ተደጋጋሚ የስልክ ጥሪ ብናደርግም ሊሳካልን አልቻለም።